the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአዲስ ተስፋና ሌሎች እሳቤዎች መንግስትም ብዙ ነገር የተዘጋጀበት ይመስለኛል። ህብረተሰቡም ሁሉም በአንድ ሆኖ ጥሩ እድገት ይመጣል ብዬ ጠብቃለሁ። ብዙም አዲስ ነገር በእኔ ህይወት ላይም የሚከሰት ይኖራል ብዬ አልገምትም። ያው እንደተለመደው ከእጅ ወዳፍ እና የቆዘመ ላይፍ ይቀጥላል ብዬ አስባለሁ። የአዲስ አበባው ዘጋቢያችን እስክንድር ፍሬው በተለያዩ የከተማይቱ ጎዳናዊ ተዘዋውሮ ካነጋገራቸው አንዳንድ አዲስ አበቤዎች በጥቂት ቀናት ውስጥ ስለሚቀበሉት አዲስ ዓመት ያላቸውን ተስፋ ምኞትና እንዲሁም ጠንከር ያሉ ሳቢዎች ያመላከቱ የተደባለቀ ይዘት ያላቸው ድምጾች ነው የሰማችሁት። ዝርዝሩን በምሽቱ አብይ ርዕስ ይዘናል። ዛሬ ዕለቱ በዚህ በዩናይትድ ስቴትስ ለሰራተኞች ክብር የሚሰጥበት ዓመታዊ በዓል ነው። በመስከረም ወር የመጀመሪያው ሰኞ የበጋ ወራት መጋበሬጃ አመለካከት ጭምር ተደርጎ የሚወሰደው። በዚህ ክብረ በዓል ሰራተኞች አገራቸውን ለማበልፀግና ለማጎልበት የሚያከብሩት አስተዋጽኦ ይዘከራል። የዕለቱ ርዕስ አንቀጽ የዕለቱን ታሪካዊ አጀማመርና ትርጉም ወይም ፋይዳ ተመዝግቦ አብሮ ይቀርባል። ሳምንታዊ ቅንብሮች በመልክ በመልኩ ተሰናድተዋል። አስተናጋጆቻችሁ አ ከበደ እኔ ማዳኝ ተሳየንን ከፕሮግራም አቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። አሁን ዜና ይቀድማል። ስደተኞች ወደ አውሮፓ የመጉረፋቸው ጉዳይ ዛሬም ቀጥለዋል። በሁንጋሪያ በኩል ማለፉ ካለፈው ሳምንት የተሻለ ሆኗል። የማዕከላዊ አውሮፓ ሀገር የሆነችው ሁንጋሪያ ስደተኞቹ ሀብታም ወደ ሆኑት የምዕራብ አውሮፓ ሀገሮች እንዳያልፉ የምትችለውን ሁሉ ስታደርግ ቆይታለች። በቡዳፔስት ከሊቲ የባቡር ጣቢያ ላይ የነበሩ ስደተኞች በአውስትሪያ ባቡሮች እየተወሰዱ ነው። ባለፈው ሳምንት ግን ፖሊሶች ወደ አውስትሪያ ለመሄድ በባቡር ጣቢያው በነበሩ ስደተኞች ላይ እንባ አስመጪ ጋዝ ተኩሰዋል። በቪየና ባቡር ጣቢያ ላይ እንደደረሱ የአውስትሪያ ዜጎች በጭብጨባ ተቀብለዋቸዋል። ወዲያውንም ወደ ጀርመን ወደሚወስዷቸው ባቡር በቅልጥፍና አሳፍረዋቸዋል። ጥቂት ስደተኞች አውስትሪያ መቅረቱን መርጠዋል። ብዙዎቹ ስደተኞች ጀርመን ውስጥ ዘመዶች ስላሏቸው እዚያው እንዲቀላቀሏቸው መክረዋቸዋል። ከአውሮፓ ሀገሮች ሀብታም የምትባለው ጀርመን በመጪው ዓመት ወደ ግዛቷ ለሚሄዱ ስደተኞች ተጨማሪ 6.6 ቢሊዮን ዶላር እንደመደበች አስታውቃለች። ጀርመን 800 ሺህ የሚሆኑ ስደተኞችን የመቀበል ፍላጎት እንዳላት ገልጻለች። በሌላ ተያያዥ ዜና ከሶሪያና ከሌሎች በጦርነት ውስጥ የተዘፈቁ ሀገሮች የተሰደዱ የተለያዩ አገር ዜጎች ወደ አውሮፓ መጉረፋቸውን ለጀርመንና ለሌሎችም የአውሮፓ ሀገሮች ምጣኔ ሀብት ሊጠቅም እንደሚችል አንድ ዓለም አቀፍ የምጣኔ ሀብት ተቋም ምሁር ገለጡ። ሌሎች የኢኮኖሚ ጠበብት ደግሞ የአውሮፓ ኢኮኖሚ ይህን ያህል ብዛት ያላቸው ስደተኞች ማስተናገድ ይችል እንደሆን ሲጠራጠሩ ሰንብተዋል። ጄኮብ ኪግራድ የተባሉት የምጣኔ ሀብት ባለሙያ ባለፈው አመት አንድ ሚሊዮን የሚሆኑ ስደተኞች አውሮፓ ገብተዋል። በያዝነው አመት ደግሞ በብዙ መቶ ሺ የሚቆጠሩ ስደተኞች ሊገቡ ይችላሉ ነው ያሉት። ከአጭር ጊዜ አንጻር ሲታይ ስደተኞቹን ለመመገብ ለማስጠልልና ና እንዲሁም የየሀገሮችን ቋንቋ ለማስተማር የገንዘብ ወጪ ያስፈልጋል። ይሁንና ብዙዎቹ ስደተኞች ሀብታም ወደ ሆነችው ጀርመን እያመሩ በመሆናቸው የሚያስፈልገውን ገንዘብ ለማውጣት አይቸግራትም ሲሉ ነው ያስረዱት። ዋርድ ስለ ምጣኔ ሀብት ስትራቴጂና የኢሚግሬሽን ጉዳዮች ጥናት የሚያካሂዱ ምሁር ናቸው። ጀርመንና አንዳንድ ሌሎች የአውሮፓ ሀገሮች በእድሜ እየገፉ በመሄድ ላይ ያለ ሕዝብ ስላላቸው በምጣኔ ሀብት እድገት ለመቀጠል አዲስ ኃይል ያስፈልጋቸዋል ነው የተባለው። አብዛኞቹ ስደተኞች ታዲያ ገና ወጣቶች በመሆናቸው በስራ ላይ ሊሰማሩ፣ በተቀበሏቸው መንግስታትም ግብር መክፈላቸው አይቀርም በማለት ጥቅማቸውን ለማሳየት ሞክረዋል። የቀድሞው አምባገነን መሪ ሕሰን ሀብሬ በጦርነት ወንጀል ክስ በሚካሄድባቸው የፍርድ ሂደት አልገኝም በማለታቸው ዛሬ የጸጥታ ኃይሎች ተሸክሞ አስገብቷቸዋል። በእሳቸው ላይ የቀረበው ክስ በፍርድ ቤቱ ሲነበብ በመረበሻቸውና በመሳደባቸው ዘበኞች የሰባ ሁለት ዓመት ዕድሜውን አዛውንት በጉልበት አስቀምጠዋል። የሀብሬ መንግስት እንደ አውሮፓ አቆጣጠር ከ1982 ዓ.ም አንስቶ ቻድን ለስምንት ዓመታት ያህል በገዛበት ወቅት ለአርባ ሺህ ሰዎች ሞት ተጠያቂ ነው ተብሏል። ሀብሬ እንደ አውሮፓ አቆጣጠር በ1990 ዓ ም በመፈንቅለ መንግሥት ከተወገዱ ወዲህ ሴኔጋል ውስጥ በስደት ሲኖሩ ቆይተዋል። ለፍርድ የቀረቡትም እዛው ሴኔጋል ነው። የእሳቸው አገዛዝ ሰለባ የሆኑትና የሰብአዊ መብት ቡድኖች ሀብሬ ለፍርድ እንዲቀርቡ ለረጅም ጊዜ ዘመቻ ሲያካሄዱ ከቆዩ በኋላ ሴኔጋል ከሁለት ዓመታት በፊት እሳቸውን ለፍርድ ለማቅረብ ልዩ የአፍሪቃ የፍርድ አካል ፈጠረች። ሀብሬ የጦርነት ወንጀል፣ ሰቆቃ የመፈጸምና በስብና ላይ ወንጀል የመፈጸም ክስ ይጠብቃቸዋል። ጥፋተኛ ሆነው ከተገኙ እስከ አርባ ዓመታት ሊታሰሩ ይችላሉ። ሀብሬ በበኩላቸው ለፍርድ ቤቱ እውቅና አልሰጥም ብለዋል። ከስምንት የአፍሪቃ አገሮች የተወጣጡ ሕግ አስከባሪዎችና የዱር እንስሳት ጥበቃ ባለሥልጣናት ሕገ ወጥ የዱር እንስሳት አዘዋዋሪዎችን ለፍርድ ለማቅረብ የሚያስችል ስልጠና ጀመሩ። በአፍሪቃ የዱር እንስሳት ጥበቃ ድርጅትና በዓለም አቀፍ የዱር እንስሳት ደህንነት ተቋም የሚደገፈው ይህ ስልጠና ባለስልጣናት፣ ሕግ አስከባሪዎች የብርቅዬ የእንስሳት አካላትን ድንበር አሻግረው የሚሸጡ ወንጀለኞችን ለይተው ለማወቅ የሚያስችላቸው ነው ተብሏል። መሐመድ ዩሱፍ ከናይሮቢ የላከውን የዚህን ዘገባ ዝርዝር ትስታ ብላችሁ ታቀርበዋለች። ፕሮግራሙ የብርቅዬ እንስሳት ህገወጥ ዝውውርን ለመከላከል የአካባቢ ሀገሮች ምላሽ ወይም በእንግሊዝኛ አጽሮተ ቃል አረስት ይባላል። በፕሮግራሙ የሚሳተፉ ሀገሮች ኢትዮጵያ፣ ኬንያ፣ ሞዛምቢክ፣ የኮንጎ ሪፐብሊክ፣ ደቡብ አፍሪካ፣ ታንዛኒያ፣ ኡጋንዳ እና ዛምቢያ ናቸው። የምስራቅ አፍሪቃ የዱር አራዊት ንግድ ኃላፊ ሳሙኤል ሙቱይ ያብራራሉ። ስልጠናው በአካባቢ ደህንነት ላይ ወንጀል የሚፈጽሙትን የምንለይበት ነው። ዋናው ኢላማ የሚያደርገው የዱር አራዊት ጥበቃ መስሪያ ቤት ሰራተኞችን፣ ህግ አስከባሪዎችን፣ ፖሊሶችን እንዲሁም በዱር አራዊት ላይ የሚፈጸም ወንጀል ሲያጋጥማቸው ምን ማድረግ እንዳለባቸው ለማሳወቅ ሸማቾችንም ነው። በስልጠናው የሚሳተፉ የጭነት መርከቦችን፣ አውሮፕላኖችን እንዲሁም ሌሎች ማጓጓዣዎችን በሚመረምሩበት ወቅት በማሽተት የሰለጠኑ ውሾችን ይጠቀማሉ ተብሏል። ወንጀሉ ዳኛ ፊት በሚቀርብበት ጊዜ በፍትሃዊነት እንዲዳኝ ህግ አስከባሪዎችና ፖሊሶች ሰነዶቻቸውን እንዴት እንደሚያዘጋጁም ይሰለጥናሉ። በአሁኑ ወቅት እየጨመረ የሄደውን የዝሆን ጥርስና የአውራሪስ ቀንድ ህገወጥ ንግድ ለመከላከል የዱር አራዊት ጥበቃ መስሪያ ቤቶች ድንበር ተሻጋሪ ትብብር እንደጀመሩ ሙትዋ ያብራራሉ። የዱር አራዊት አካላት ንግድ የሀገሮች ድንበር ተሻጋሪ ችግር ሆኗል። ሁሉም ሀገሮች በትብብር ሲሰሩ ችግሩን መቅረፍ ይቻላል። ለምሳሌ አንድ ሰው ኬንያ ውስጥ የዝሆን ጥርስ ህገወጥ ንግድ ቢጀምር በኢትዮጵያ በታንዛኒያ ወይም በዩጋንዳ በኩል ነው የሚያልፈው። ለዚህ ነው እነዚህ ሀገሮች መተባበር ያለባቸው። አረስት በሚል አጽሮተ ቃል የተቋቋመው የመርማሪ ቡድን ስልጠና ተመሳሳይ ዓላማ ካላቸው የኢሲያ ድርጅቶች ተመክሮ ትምህርት ይቀስማል ተብሏል። የብሪታንያ አየር ኃይል ባለፈው ወር ሶሪያ ውስጥ ሶስት እስላማዊ መንግስት ነኝ የሚለው ቡድን አማጽያን እንደገደለ ጠቅላይ ሚኒስትር ዴቪድ ካሜሮን ዛሬ ተናግረዋል። ከተገደሉት መካከል ሁለት የብሪታንያ ዜጎች እንደሚገኙባቸው ገልጸዋል። ፈረንሳይ እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ላይ የአየር ድብደባ ከሚያካሄዱት በዩናይትድ ስቴትስ የሚመሩት ሀገሮች ጥምረት ጋር ለመቀላቀል ከመቀላቀሏ በፊት በሶሪያ ላይ የስለላ በረራዎች እንደምትጀምር ፕሬዚደንት ፍራንሷ ኦላንድ ተናግረዋል። የፈረንሳይ አውሮፕላኖች ኢራቅ ውስጥ ያሉትን እስላማዊ መንግስት ነኝ የሚለው ቡድን አማጽያንን ኢላማ በማድረግ በሚካሄደው የአየር ድብደባ ሲሳተፉ ቆይተዋል። ኢራቅ ውስጥ ባሉት ላይ የአየር ድብደባ ለማካሄድ ግን የመጀመሪያዋ ምዕራባዊት አገር ልትሆን ነው። ሶሪያ ውስጥ ባለው ዳዕሽ ላይ የአየር ድብደባ የማካሄዱ እቅድ ለማውጣት እንዲያስችለን ከነገ ጀምሮ የስለላ በረራ እንዲካሄድ የፈረንሳይ የመከላከያ ሚኒስትርን ጠይቄያለሁ ሲሉ ፕሬዚደንት ኦላንድ ገልጸዋል። ዳዕሽ የጽንፈኛው ቡድን የአረብኛ መጠሪያ ነው። በመጨረሻም የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ዛሬ በአሜሪካ በመከበር ላይ ያለውን የሰራተኞች ቀን ሶስት መቶ ሺህ ለሚሆኑ የፌዴራል ኮንትራት ቅጥር ሰራተኞች የደሞዝ ክፍያ የማያሳጣ የሕክምና ፈቃድ እንዲያገኙ በመወሰን አክብረውታል። ዴሞክራቱ ኦባማ በ አስራ ስድስት ወራቱ የመጨረሻ የስልጣናቸው ዘመን ሰራተኞችን በሚመለከቱ ያቀረቧቸው ሀሳቦች ሪፐብሊካውያን በሚቆጣጠሩት ምክር ቤት ሲሰናከሉባቸው ቆይተዋል። ይሁንና በፌዴራል መንግስት የኮንትራት ቅጥር ሰራተኞች ስር ባሉት ኩባንያዎች የሚሰሩት ሰራተኞች እስከ ሰባት ቀን የሚደርስ ክፍያ ያለው የህክምና ጊዜ ፈቃድ እንዲሰጣቸው ለመወሰን ባላቸው ስልጣን መሰረት በቦስተን የሰራተኞች በዓል ይህንን ፍቃድ በፊርማቸው አጽድቀዋል። ሰራተኞቹ የህክምና ጊዜ ፍቃድ ማግኘት የሚጀምሩት ከሁለት ዓመታት በኋላ ነው። የህክምና ጊዜው ፈቃድ ለራሳቸውና ለቤተሰባቸውም ወይም የቤተሰባቸውን አባል ለማስታመምም ያገለግላል ተብሏል። በዓለም አቀፍ ደረጃ በምጣኔ ሀብት ከበለጸጉት ሀገሮች ለህክምና ጊዜ የሚሰጥ ፍቃድ ወይም ለወሊድ የሚሰጥ ፍቃድ ክፍያ ያለው ፈቃድ የማትሰጥ አገር ዩናይት ስቴትስ ብቻ እንደሆነች ፕሬዚዳንት ባራክ ኦባማ አስገንዝበዋል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የጳጉሜ ሁለት ምሽት ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐየንን የሰዓቱን የዓለም ዜና ነው በማስቀደም ያሰማናችሁ። በልዩ ልዩ ወቅታዊ ርዕሰ ጉዳዮች ላይ እያተኮሩ ሌሎች በርከት ያሉ ዘገባዎችና ቅንብሮችንም ይዘናል። በቅደም ተከተል ይቀርባሉ። በቅድሚያም ወደ አዲስ አበባ የሚወስደን የዕለቱ አቢይ ርዕስ ይሆናል። አዲሱ የ2008 ዓ.ም በፖለቲካ በምጣኔ ሀብትና በማህበራዊ መስኮች ለውጥ የሚጀመርበትና የሚታይበት እንደሚሆን አንዳንድ የአዲስ አበባ ነዋሪዎች ተስፋቸውን ሲገልጡ፣ ለአሜሪካ ድምፅ አስተያየታቸውን የሰጡ ሌሎች ነዋሪዎች ደግሞ አዲስ ነገር አንጠብቅም የቆዘመ ህይወት ይቀጥላል ይላሉ። የአዲስ አበባ ጎዳናዎችን ተዘዋውሮ ከነዋሪዎች አንዳንዱን ያነጋገረው ባልደረባችን እስክንድር ፍሬው ተከታዩን ይዟል። እንግዳ ሆኖ ሊገባ አዲስ ዓመት ከበራፍ ነው። ለኢትዮጵያውያን ሌላ ዕድል ሊሰጥ ቆም ብለው እንዲያስቡ ምኞት ውጥናቸውን እንዲያጤኑ አዲስ ምዕራፍ ሊያስጀምር ሌላ በር ሊከፍት 2008 መጥቷል። እንደተለመደው ሌላ አዲስ ዓመት፣ ሌላ የጊዜ መቁጠሪያ ስም ነው። ኢትዮጵያውያን ግን በግላቸውና እንደ ሀገርም የሚያቅዱት የሚመኙት አይጠፋም። ከመንግስት አንጻር ካየነው በኢኮኖሚው ዘርፍ የሁለተኛው የእድገትና የትራንስፎርሜሽን ዘመን አንድ ተብሎ ይጀመራል። በፖለቲካው ረገድም አብዛኛዎቹ የሀገሪቱ ተቃዋሚዎች ባልተቀበሉት የምርጫ ሂደት ያሸነፈው ኢህአዴግ አዲስ መንግስት ይመሰርታል። የቀድሞውን ጠቅላይ ሚኒስትር የስልጣን ዘመን ያጠናቀቁት አቶ ኃይለማርያም ደሳለኝም የራሳቸው የሆነውን የመጀመሪያ ሙሉ አምስት ዓመት የስልጣን ዘመን አንድ ብለው ይጀምራሉ። ጠቅላይ ሚኒስትሩና መንግስታቸውም ለአዲሱ የሁለት ሺ ስምንት እና ለቀጣዮቹ ዓመታት ምን እንዳቀዱ ምን እንደሚሰሩም እየገለጹ ነው። ዜጎችስ ስለ አዲሱ ዓመት ምን ይላሉ? ምንስ አዲስ ነገር ይጠብቃሉ? በአዲስ አበባ ከተማ በመዘዋወር አንዳንዶቹን አነጋግር ያለው በጉለሌ ክፍለ ከተማ የሚገኝ የሸማቾች የህብረት ስራ ማህበር ስራ አስኪያጅ የሆኑት አቶ እሸቱ ወርቄ የተሻለ ነገር ይጠብቃሉ። አሁን አዲሱ የመንግስት ሁለተኛ ዲጂፒ የሚጀመርበት ነው። የእድገትና የትራንስፎርሜሽን እቅድ እቅድ የሚጀመርበት ነው። መንግስትም ብዙ ነገር የተዘጋጀበት ይመስለኛል። ህብረተሰቡም ሁሉም በአንድ ሆኖ ጥሩ እድገት ይመጣል ብዬ ጠብቃለሁ። ኢኮኖሚውም እንደዚሁ እያደገ ሄዳል ብዬ ነው መጠብቀው እና ከህዝቡ የሚጠበቅ ነገር አለ። በፖለቲካ ውስጥ በፖለቲካ ፖለቲካ ሁ እንግዲህ በመቻቻል መሄድ ነው፣ መቻቻል ነው። መንግስትም ወደ ሰፊ ሆኖ ተቃዋሚዎችም እንደዚሁ እያጠበቡ መጥተው ወደ አንድ ነገር ለአንድ ሀገር የሚጠቅም ነገር መስራት ይጠበቅባቸዋል ብዬ ነው የማስበው። እና ካለፈው እያየን እንደመጣ ነው እየተሻሻለ የመጣ ይመስለኛል ፖለቲካው። እና ብዙ ለውጥ ይኖራል ብዬ ጠብቃለሁ። ስማቸው እንዲገለጽ ያልፈለጉት የአዲስ አበባ ዩኒቨርሲቲ ሰራተኛ ግን የተሻለ ነገር እንደማይመጣ ያስታውቃል ባይ ናቸው። እኔ እንኳን አሁን ባለው ድባብ በማህበራዊም ሆነ በፖለቲካውም በኢኮኖሚው አዲስ ነገር አልጠብቅም። ምን የሚታይ ብሩ ነገር የለም፣ መጠብቀውም ነገር የለም። አሁን የሚታየው ድባብ ሲሉ፣ ይቺን ብቻ ያብራሩ። አሁን የሚታየው ድባብ ሲባል ያው ሁላችንም ኢትዮጵያውያን የምናውቃቸው ነገሮች አሉ። የፖለቲካ ሁኔታ ምን ይመስላል፣ ኢኮኖሚ ምን ይመስላል፣ ማህበራዊ ግንኙነታችን ከሚሉ አንጻር ምንም አዲስ ነገር የለም ለማለት ፈልጌ ነው። በግል ሕይወት ውስጥ ለምሳሌ የመጨረሻ ጥያቄ አደርገዋለሁ። እርስዎ አዲስ አመት ሲጀመር እንደ አዲስ አመት የሚያቅዱት ነገር አለ ው ሹር አቀዳለሁኝ። ያው የአገሪቷ ተጨባጭ ሁኔታ በግል ሁኔታ ላይም ተጽዕኖ ስላለው ብዙም አዲስ ነገር በእኔ ሕይወት ላይ የሚከሰት ይኖራል ብዬ አልገምትም። ያው እንደተለመደው ከእጅ ወዳፍ እና የቆዘመ ላይፍ ይቀጥላል ብዬ አስባለሁ። በአዲስ አበባ ዩኒቨርሲቲ ተማሪ መሆኑን የገለጸው ወጣት በአዲሱ ዓመት ከመንግስትም ሆነ ከተቃዋሚዎቹ የሚጠብቀው ብዙ ነው። ምኞቴ ምን መሰለው፣ ህዝቡን እንዴት እንደሚወዱት አሁን እነዛም 97 ላይ አይተናል። እነዛም ስትል እየጠቀስክ ተቃዋሚዎቹ፣ ለምሳሌ 97 ላይ ከፍተኛ ድምፅ ሲያገኙ እርስ በርስ ሲበላሉ አይተናል። እነዚህም ደግሞ የአዲግ ማለት ገዢ ፓርቲ ማለት ነው። የራሳቸውን እንትን ነው እንጂ ህዝቡን እንደሚወዱ አያሳዩንም። ምክንያቱም ተቃዋሚዎቹም ህዝብ ናቸው። ስለዚህ ናቻለው ለምሳሌ ተቃዋሚዎችን ሲወዱ እኛን ወደዱን ማለት ነው። እነዛም ደግሞ ህዝብን የሚለውን ሰምተው የህዝብ ናቻቸ አሁን ለምሳሌ 2007 ምርጫ ነበረ። ያን አይተው ራሳቸውን አደራጅተው የህዝብን ድምጽ ለምሳሌ ይህ ምርጫ ነው ያላምንበትም የማላምንበት ምክንያት ምንድን ነው? አሁን አዲስ አበባ ውስጥ ካልመረጠው ከመረጠው ያልመረጠው ይበልጣል። ስለዚህ ይህኛውን አቋማቸውን አንድ አይነት ይህን አጥንተው ወደ ህዝቡ ከኛ ምን ይጠበቃል ብለው ራሳቸውን አይተው ለሚቀጥለው ምርጫ የህዝብን ድምፅ ቢያንስ ወደ ፓርላማ ገብተው የህዝብን የህዝብን ብሶት የሚያዳምጡበት ነገር ቢፈጥሩ ራሳቸውን መጀመሪያ ቢያቻችሉ አሪፍ ነው እላለሁ። በሚቀጥለው አመት ወደ ዩኒቨርሲቲ የሚገባውና ክረምቱን በሊስትሮነት እያሳለፈ የሚገኘው ከበደ ፈቃዱም የሚመኘውን የሚጠብቀውን አጫውቶኛል። በ2008 ያህልም እንትን ብዬ አልጠብቀውም ምክንያቱም ከፈጣሪ የተሰጠን ምናልባት ፈጣሪ የንስሐ እድሜ ያድግልን እንጂ ሰው አዲስ ዘመን ይለወጣል ማለት ራሱ ሲለውጠው ይሄ አዲስ አመት ሲገባ ንስሐ ገብቶ ያለውን ህይወቱን ሲለውጥ ነው እንጂ አዲስ አመት ተለወጠ ማለት ይሄ ሰዎች እድሜያቸውን ለማስረዘም የሚባለው ነገር አለ እንጂ ሁለት ሺ ስምንት እግዚአብሔር ይመስገን መድኃኔ ዓለም የበጎ ነገር ያደርግልንና፣ እኔ እንደኔ ያው መልካም ነገር እንደሆነ ነው የማስበው። አዲስ አመት ሲለወጥ አዲስ ዓላማ በጥሩ ሁኔታ እንደማሳልፈው ነው እኔ ዓላማ ያለኝ። እናም አዲስ ዓመት እየቀረበ የበዓሉ ድባብም ከወዲሁ እየደመቀ ነው። ምኞት፣ ፍላጎቶች ሊገለጹ እቅዶች ይፋ ሊሆኑም ጊዜው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ደግሞ ወደ ካሜሩን እናመራለን። ካሜሩን ውስጥ ትምህርት ቤት ከሶስት ወራት መዘጋት በኋላ ተከፍቷል። ህጻናቱ ወደ ትምህርት ቤት ገበታቸው ሲመለሱ የሽብር ስጋቱንም አብሮ ተመልሷል። በእርግጥ ሀገሪቱ የትምህርት ቤቶችን ቅጥር ግቢዎች ደህንነት ለመጠበቅ ብዙ እርምጃዎችን ወስዳለች። በተለይ ከናይጄሪያ ጋር በምትዋሰነው ሰሜናዊ ሀገሪት ሀገሪቱ ቀበሌዎች ይሁን እንጂ ወላጅ ልጆቻቸውን እያያዙ ወደ ሌሎች አካባቢዎች መኮብለልን ነው የመረጡት። ሞኬዶን ኪንዜኪ ከያውንዴ የላከው ዘገባ ሰለሞን አባተ ያቀርበዋል። አህሜዱ ሙሳ ዛሬ ወደ ትምህርት ቤት ከተመለሱ ሚሊዮኖች የካመሩን ሕፃናት አንዱ ነው። ዐሥራ ስድስት ዓመቱ ነው። ይሁን እንጂ እርሱ በሚኖርባት ሞራ ከተማ ትምህርቱን መቀጠል እንደማይችል ነው የሚናገረው። ሞራ በናይጄሪያ አዋሳኝ ስፍራ ላይ የምትገኝ የአጥፍቶ ጠፊ የቦምብ ጥቃቶች የሚካሄዱባት ከተማ ነች። ብዙ ጊዜ በክረምቱ ዝግ ወራት ብዙ ሐሳብና ፍርሃት እንዳልነበረበት አህሚዱ ለኤድዊን ነግሮታል። ምክንያቱም ወላጆቹ ያውንዴ ይዘውት ሄደው ነበረ። ዋና ከተማይቱ ከዚያ የጭንቀትና የጥፋት አካባቢ በብዙ መቶ ኪሎ ሜትሮች ርቃ የምትገኝና ደህንነቷም የተሻለ ከተማ ነች። ለነገሩ ካሜሩን ከናይጄሪያ ጋር በምትዋሰንባቸው አካባቢዎች ውስጥ ተመልሰው ላለማስተማር ብዙ መምህራንም መወሰናቸውን የሀገሪቱ የመምህራን ማኅበር ፕሬዚደንት ቫለንታይን ታሜህ አስታውቀዋል። አካባቢው ካሜሩን ነውና መምህራኑ ወደ የተመደቡባቸው ትምህርት ቤቶች እየሄዱ ሥራ እንዲጀምሩ እየጠየቅናቸው ነው። እንዲያም ሆኖ ታዲያ ወደ መንግሥቱም ይበልጥ በገነነ ድምፅ የአስተማሪዎቹን ደህንነት የመጠበቅ የሞራል ግዴታ አለበት። የካሜሩን ፖሊስ በአካባቢው ተማሪዎቹን፣ መምህራኑንና የወላጆቹንም ደህንነት እንዲሁም የትምህርት ቤቶቹን ጸጥታ ለመጠበቅ ሰፊ ዝግጅት እያደረገ መሆኑን ቃል አቀባዩ ንዚ አሞስ ታርላ ገልጸዋል። አይዟችሁ እያሉ ነው። ሰው ከፖሊስ ጋር ከተባበረ ሽብርተኞቹ ቀዳዳ አያገኙም ብለዋል የፖሊሱ ቃል አቀባይ ጣርላ። እጅግ በጣም ትናንሾቹን በተለይ ወደ ትምህርት ቤት ለመጀመሪያ ጊዜ የሚገቡትን ሰው ይዟቸው ሊሄድ ይገባል። ለማያውቁት ሰው ዕቃዎቻቸውን እንዳይሰጡ፣ ከማያውቁት ሰው የሚበላና የሚጠጣ ነገር እንዳይቀበሉ፣ ከማያውቁት ሰው ምንም ዐይነት እርዳታ እንዳይወስዱ ጠላፊዎችና የተለየ ተልእኮ ያላቸው ሰዎች እንዲያ ነው ልጆቹን የሚወስዷቸውና የሚሰውሯቸው። ልጆቹ ከመጥፎ ልጆች ወይም ሰዎች ጋር እንዳይገጥሙና እንዳይውሉ ወላጆች ሊያስተምሯቸው ይገባል። አዳዲስ ጓደኞች ሲያጋጥሟቸው እንዲያው ዝም ብለው ከመቀላቀላቸውና አብረው ከመሆናቸው በፊት በጣም እንዲጠነቀቁ ሁልጊዜ ሊነገራቸው ይገባል። ከሁሉም በላይ ደግሞ አንዳች አዲስ ነገር ወይም የሚጠረጥሩትን ነገር ካዩ ወዲያው ለፖሊስ እንዲያሳውቁ፣ የጸጥታ ኃይሎች ወዳጆቻቸው እንጂ ጠላቶቻቸው እንዳልሆኑ እንዲገነዘቡ ሊነገራቸው ይገባል። እያለፈ ባለው ዓመት ውስጥ ካሜሩን ከናይጄሪያ ቦርኖ ግዛት ጋር በምትዋሰንባቸው ሰሜናዊ አካባቢዎች ሰባት ትምህርት ቤቶችን ለመዝጋት ተገድዳለች። ቦኮ ሐራምን ከአካባቢው ለማጥፋት በሚደረገው ኅብረ ብሔራዊ ዘመቻ ውስጥ ካሜሩን በመሳተፏ ምክንያት እንደሚበቀላት የሽብሩ ቡድን በመዛቱ መቶ ሺህ የሚሆኑ ተማሪዎቿን ወደ ሌሎች አካባቢዎች አዛውራለች። ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንሻገራለን። በብዙ ሺዎች የሚቆጠሩ ስደተኞች የሃንጋሪያን ድንበር እያቋረጡ ወደ ኦስትሪያ በመግባት ላይ መሆናቸው ተሰማ። ይህም የሆነው የሃንጋሪ መንግስት ገደቡን በማላላቱ መሆኑ ተገልጧል። የሀንጋሪ መንግስት ድንበሩ ላይ የነበረውን እገዳ የማላላቱ ወሬ በመሰራጨቱም በመጪዎቹ ቀናት የስደተኞቹ ቁጥር ሊጨምር እንደሚችል የረዴ ሰራተኞችና የኦስትሪያ ባለስልጣናት እየተናገሩ ነው። የአሜሪካ ድምጹ ዘጋቢ ሉዊስ ራሚሬዝ ከቪየና ያጠናቀረውን ዘገባ አዲሱ አበበ ይዞ ቀርበዋል። በስደተኞች የተሞላው ባቡር ኦስትሪያ ዋና ከተማ ውስጥ በሚገኘው የዌስት ባንሆፍ ጣቢያ ሲገባ ታላቅ ሆታና ጭብጨባ ነበር። የእንኳን ደህና መጣችሁ አቀባበሉ በተለይ ከሶሪያ ላመለጠውና ተቀባይነት አጥቶ ሁንጋሪያ ውስጥ ለቀናት ለቆየው የሕክምና ተማሪ አብዱል ማሊክ አል ካሌድ ከፍተኛ ደስታን ፈጥሯል። ትምህርቴን የማልቀጥልና የማላጠናቀቅ ከሆነ እዚሁ ብቆይ ይሻላል። ትምህርቴን ለማጠናቀቅ ግን ከዚህ ይልቅ ጀርመን ይሻላልና ወደዛ መሄድ እፈልጋለሁ። በእኔ አስተያየት እዚህ የተሻለ ነው። እስቲ ተመልከቱ። እዚህ ሀገር ሁሉም ተቀባይነት አግኝቷል። የኦስትሪያ በጎ ፈቃድ ሠራተኞች እንደ ሻይና ሲጋራ የመሳሰሉትን አቅርበውላቸዋል። ይህ እየጨመረ የመጣው የስደተኞች ቁጥር አንድ ቀን የአህጉሪቱን መልክ እስከ መጨረሻው ይቀይራል የሚል ስጋት በመላ አውሮፓ ይታያል። እንደ ከረሜላ የመሰለውን የምታቀርበው ይህች የበጎ ፈቃድ ሰራተኛ ስጋት ደግሞ የተለየ ነው። ከፍተኛ የተባለው ትልቁ ስጋት ምን እንደሆነ አልገባኝም። በአሁኑ ወቅት ዋናው ጉዳይ ግን ሕዝቡን መንከባከብ ምግባቸውን፣ መጠጣቸውን ማቅረብ መጠለያ መስጠትና በዚህ በኩል እንዲያልፉ ማድረግ ነው። የኦስትሪያ ባለስልጣናት በጥድፊያ እያደረጉ ያሉት መተላለፊያ በሩን ምቹና ቀልጣፋ ማድረግ፣ ከዚያም ስደተኞቹን ወደ ጀርመን በሚሄደው ባቡር ላይ ማሳፈር ነው። በቃ ኦስትሪያ ውስጥ ባለው መቆያ ስርፋ አብዱልማሊክና ዘመዶቹ የስልኮቻቸውን ኃይል እየሞሉ ማለትም ቻርጅ እያደረጉ ናቸው። አብዱልመሊክ ራሱ ስልኩን ቻርጅ ካደረገ በኋላ ደውሎ የሚያስተላልፈው አንድ ዜና አለው ከመቄዶንያ መውጣት ላልቻለ አንድ ዘመዱ መልካም ዜና። በአሁኑ ሰዓት ከሁንጋሪያ ወጥቶ ኦስትሪያ ውስጥ የመሆኑን ዜና ከሌላ ከማንኛውም ቦታ እንደሚሻል እዚህ እንደደረሰ እነግረዋለሁ። ወደ ጀርመን ለሚያመሩትና ሁንጋሪያ ውስጥ የነበረውን መሰናክል ላለፉ ብዙ ሺህ ስደተኞች በመንገድ ጉዞ ላይ ለሚገኙም ሁሉ አሁን ኦስትሪያ ውስጥ ያለው ሁኔታ ምቹና ስጋት የለሽ ሆኗል። ይህ በእንዲህ እንዳለ ፈረንሳይም ሶሪያ ውስጥ ላሉት ቀውሶች ተደራራቢ ምላሽ እየሰጠች መሆኗን ገልጣለች። ሶሪያ ውስጥ በሚንቀሳቀሰው እስላማዊ መንግሥት ነኝ ባዩ አማጼ ቡድን ላይ ሰው አልባ አውሮፕላን በማሰማራትና ምናልባትም የጥቃት እርምጃ ለመውሰድ ጎን ለጎን ደግሞ ወደ አውሮፓ ለፈለሱ ብዙ ሺህ ሶርያውያንና ሌሎች ስደተኞች ድንበሮቿን ክፍት ለማድረግ ፕሬዚዳንት ፍራንሷ ኦላንድ እንደ ገለጡት ፈረንሳይ ከነገ ማክሰኞ ጀምራ ሶሪያ ውስጥ ባሉ የእስላማዊ መንግሥት ነኝ የሚለው ይዞታዎች ላይ ሰው አልባ አውሮፕላን ታሰማራለች። ያ ብቻም አይደለም። ፈረንሳይ በቀጣዮቹ ሁለት ዓመታት የአውሮፓ ኅብረት እንዲቀበል ከታቀደው ወደ 160,000 ስደተኞች መካከል 24,000 የሚሆኑትን ለመቀበል ዝግጁ መሆኗን ፕሬዚዳንቱ ገልጠዋል። ፈረንሳይና ታሪኳ ስደተኞችን መቀበል ማስተናገድ ያካትታሉ ያሉት ፕሬዚዳንት ኦላንድ ምስራቅና ማዕከላዊ አውሮፓ በሮቻቸውን መዝጋትና ግንብ ማጠራቸውን ሊተው ይገባል ብለዋል። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው ስልክ መስመር 202 205 9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቶችን እናሰማለን። ጤና ስትልኝ የቪ አዘጋጆች የዘወትር አድማጫችሁ ነኝ። የእኔ አስተያየት ሁልጊዜ በእናንተ ፕሮግራም ተቃዋሚ መሪዎች የሚሰጡትን አስተያየት በሚመለከት ነው። የሁለት ሺ ሰባት ምርጫ ኢህአዴግ መቶ በመቶ ማግኘቱን ለምን ደጉር ተጋኖ እንደሚወራ አልገባኝም። ምርጫ ማለት ከመቶ ሀምሳ አንድ አብላጫ ያገኘው ከመቶ አርባ ዘጠኝ ካገኘው በአንድ ምርጫ ልጅነት አሸናፊ እንደሚያደርገው የምርጫ ህጉ ይደነግጋል። እንገነዘበ የሚገባው ከመቶ አንድ እስከ አርባ ዘጠኝ ድረስ ያሉት ድምጾች የተቃዋሚ መሆን እንዳለበት ነው ተቃዋሚዎች የሚሉት ግን ድምፁ መቶ በመቶ ለኢህአዴግ እንደተሰጠ በተቃዋሚዎች አንድ ድምጽ እንኳን እንዳልተሰጠ አድርገው ነው የሚያወሩት። ይሄ ትክክል አይደለም። ህዝቡም እንዲገነዘበው ፈልጋለሁ። አመሰግናለሁ። ተስፋዬ ነኝ ከአሜሪካ ሀይ ቢዎች። አቶ ኃይለ ማርያም የኢትዮጵያ ህዝብ መረጠኝ ከሚሰራው የማይሰራው አውቆ መረጠ ሲሉ በጣም የሚያሳዝነኝ፣ በዓለም ውስጥ ያሉ ፖለቲከኞች ሁሉ ጊዜ ውሸት ሲዋሮሹ አሻሚ ቃላትን እየተጠቀሙ አቶ ኃይለ ማርያም እና መሬ መንግስታቸው ግን በቀጥታ ህዝብ የሚያውቀውን ህዝብ ምርጫ እንደተለጠቀ እያዩ ይህን ሲናገሩ በመናገር ከሚያገኙት ይልቅ ባለመናገር የሚያገኙት ጥቅም ይቀላቸው ነበር። ምክንያቱም እንዴት እንዳሸንፉ ያውቃሉ። በጉልበት በመግደል በማሰር ፓርቲዎችን በማፍረስ የሚፈልጉት ፓርቲን ልክ እንደ ሽልማት በመስጠት ነው። ዛሬ በቀረባቸውት ዜና መሰረት የኢትዮጵያ ኢንቨስትመንት በሁለት አሀዝ አደገ ሲባል ሰማሁ። ማደጉ ባልከፋ ግን፣ ኢትዮጵያ ውስጥ ተመርቶ ሁሉም ጥርግ አድርገው ወደ ገዛ ራሳቸው ሀገር ነው የሚወስዱትና የኢትዮጵያ ሕዝብ ሸምቶ የሚበላበት ቢሆን ኖሮ። ለምሳሌ ሩዝ ኢትዮጵያ ውስጥ እየተመረተ ነው፣ በሳኡዲ ሁሉንም ጥርግ አድርጋ ወደ ሀገሯ ነው የምትወስደው ሲባል ነው የምሰማው። ሌላውም እንደዛው። ስለዚህ ኢንቨስትመንቱ ለኢትዮጵያ ህዝብ የሚጠቅም በሚጠቅም መልኩ ቢሆን በጣም ጥሩ ነው። ወይ ሰራተኛ አልተቀጠረበት ወይ ደግሞ ሸመታው ላይ ካልተሳተፈበት ካላገኘ፣ ካልተጠቀመ ኢንቨስትመንቱ እምን ላይ ነው ጥቅሙ? ምንም ሊገባኝ አልቻለም። ያም ሆነ ግን በጣም አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም እንድትሳተፉ እናበረታታለን። በተጨባጭ በስርጭታችን በተሰሙ ዝግጅትና ይዘት እንዲሁም አቀራረብ ላይ ባተኮሩ በመረጃ የተደገፉ አስተያየቶች ገንቢ ትችቶችን በመላክ ተሳተፉ ዘንድ እናበረታታለን። ደውሉ፣ ጻፉ፣ ተሳተፉ። አድማጮች አሁን የምሽቱ ምርጥ ዜማ የሚሰማበት ነው ሰዓቱ የጳጉሜ ሁለት የአዲስ ዓመት መግቢያ መቃረቢያዎች የእንቁጣጣሽ ዜማው ተጀምረዋል። አሁን ወደ ሁለተኛው አጋማሽ ስርጭታችን ደርሰናል። አሁን ወደ ቀዳሚው ቅንብር እናልፋለን። ስፖርት ነው። ሰለሞን ክፍለ ያቀርበዋል። እንደምናምሽታችሁልኛል የተከበራችሁ አድማጮች በቤይጂንጉ የዓለም አትሌቲክስ ሻምፒዮና በአምስት ሺህ ሜትር በአስገራሚ አጨራረስ ድል የተቀዳጀችው አትሌት አልማዝ የወርቅ ጫማ ልትሸለም ነው። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። የእግር ኳሱን ስፖርት ዜና እናስቀድም። እንደ አውሮፓውያን ዘመን አቆጣጠር በ2017 ጋቦን በምታስተናግደው ሰላሳ ሁለተኛው የአፍሪካ ዋንጫ ለማለፍ የማጣሪያ ትንቅንቆች በተለያዩ የአፍሪካ ከተሞች ተጧጡፈው አሳልፈዋል። በምድብ አስር የተደለደለው የኢትዮጵያ ብሔራዊ ቡድን ከሜዳው ውጪ ከሲሼልስ አቻው ጋር አንድ ለአንድ ተለያይቶ ተመልሷል። ገዛህኝ ጽዮን መስቀል ዝርዝሩ አለው። አመሰግናለሁ ሰለሞን። የሲሼልስ ቡድን በአፍሪካም ሆነ በዓለም ደረጃ ሰንጠረዥ የመጨረሻ መሆኑ ይታወቃል። እንዲሁም በጨዋታው ጊዜ ከሲሼልስ በኩል በጎደሎ በመጫወቱ አንጻር የኢትዮጵያ ብሔራዊ ቡድን አሸንፎ ሙሉ ነጥብ አለማግኘቱ ብዙዎችን አስቆጭቷል። ሀምሳ አራተኛው ደቂቃ አግብቶ ዋልያዎቹን አቻ እንዲሆን ያስቻለው ስዩም ተስፋዬ ሲሆን በፊት አጥቂ መስመር የተሰለፉት በተለይ ጌታ ነህና ሳላዲን ቢያንስ ጎል መሆን የሚችሉ አራት እና ከዚያም በላይ ኳሶች ለበረኛው እያሳቀፉ አምክነዋቸዋል እና ከስፍራው የደረሱት ቀጥታ የሬዲዮ ስርጭቶች ናቸው። ይህንን ከነሱ ነው ለመረዳት የተቻለው። አሰልጣኝ ዮሐንስ ሳህለም ከጨዋታው በኋላ በሰጡት መግለጫ የአጥቂዎቹ የአጨራረስ ድክመት የተገኘውን መልካም አጋጣሚ ሳንጠቀምበት ቀርተናል ብለዋል። በዚሁ ኢትዮጵያና ሲሸልስ በሚገኙበት ምድብ ውስጥ የሴቶና አልጄሪያ በአልጄሪያ ሶስት ለአንድ አሸናፊነት ተጠናቋል። ምድቡንም አልጄሪያ በስድስት ነጥብ በርታለች። ኢትዮጵያ በአራት ነጥብ ሁለተኛ ሆና ትከተላለች። በአፍሪካ ዋንጫ ማጣሪያ የተለያዩ አስገራሚ ውጤቶችን ተመዝግበዋል። በአፍሪካ በሁለተኝነት ደረጃ የምትገኘው ቱኒዚያ በላይቤሪያ አንድ ልባዶ መሸነፏ አፍሪካ ዋንጫ የመሳተፍ ዕድሏ ለመጀመሪያ ጊዜ የሆነ የደቡብ ሱዳን የኢኳቶሪያል ጊኒን በተመሳሳይ አንድ ለባዶ ማሸነፏ፣ እንዲሁም ሞሪታንያ ደቡብ አፍሪካን ሶስት ለአንድ ማሸነፋቸው በእግር ኳስ ትልቅና ትንሽ አገር ብሎ ነገር ቢሮ ቀር አሰኝቷል። የኡጋንዳ ብሔራዊ ቡድን ሞሪሴስን አንድ ለባዶ፣ ሴኔጋል ናሚቢያን ሁለት ለባዶ ሲያሸንፉ ናይጄሪያና ታንዛኒያ ያለ ግብ ባዶ ለባዶ ተለያይተዋል። በሌሎችም የአፍሪካ ከተሞች ማጣሪያ ጨዋታዎቹ ተካሂደዋል። አመሰግናለሁ ገዛህኝ። እዚሁ እግር ኳስ ስፖርት ዜና ላይ እንቆይ። የኢትዮጵያን ፕሪምየር ሊግ የሚቀላቀሉ አዳዲስ ቡድኖች የሚያሳስባቸው ዋነኛ ፈተና ያሏቸውን ተጫዋቾች ለማቆየትና ሌሎችንም ለመግዛት የሚያስችል የገንዘብ አቅም መፍጠር መቻል ነው። የሆሳና ከተማ እግር ኳስ ቡድን አሰልጣኝ ግርማ ታደሰ እንደሚለው የሆሳና ከተማ ቡድን በታሪክ ለመጀመሪያ ጊዜ ወደ ፕሪምየር ሊግ ማደጉ ያስደሰታቸው በአዲስ አበባ የሚኖሩ የከተማዋና የሀዲያ ዞን ተወላጆች እንደዚሁም ሌሎች ደጋፊዎቹ አቀባበል አድርገውለት ነበር። በቅርቡ አሰልጣኙ ግርማ ታደሰም እንደዚህ አይነቱ እንቅስቃሴ ወደ ገንዘብና መሰል ድጋፎች እንዲቀየር ተስፋ ያደርጋል። ለአዲሱ ፕሪምየር ሊግ ክለብ የተደረገውን የአቀባበል ስነ ስርዓት የተከታተለው እስክንድር ፍሬው ነበር። እግር ኳስ ቁጥር አንድ ተወዳጅ ስፖርት በሆነባት ኢትዮጵያ በዘርፉ የሚገኝ ስኬትም በዚያው መጠን ያነቃቃል። የሆሳና ከነማ እግር ኳስ ቡድን በታሪክ ለመጀመሪያ ጊዜ ዋናውን የኢትዮጵያ ፕሪምየር ሊግ መቀላቀሉም ደጋፊዎቹን አስደስቷል፣ ከፍተኛ መነቃቃትም ፈጥሯል። እዚህ በአዲስ አበባ የሚኖሩ የከተማው ብሎም የሀዲያ ዞን ተወላጆችና ሌሎች ደጋፊዎች ለዚህ እድል ለበቃው ቡድን አቀባበል አድርገዋል፣ ሽልማቶችን አበርክተዋል። ከተሸላሚዎቹ አንዱ የቡድኑ አሰልጣኝ ግርማ ታደሰ፣ እንደዚህ አይነቱ እንቅስቃሴ ወደ ገንዘብና ሌሎች ድጋፎች እንደሚቀየር ተስፋ አድርጓል። አንድ ተጫዋች ለማስፈረም በሚሊዮን የሚቆጠር ብር እስከ ማውጣት የተደረሰበት የኢትዮጵያ ፕሪምየር ሊግ በሂደት ከፍተኛ አቅም የሚጠይቅ ውድድር እየሆነ ይገኛል። እንደ ሆሳን አይነት አዳዲስ ቡድኖች የሚገጥማቸው ዋነኛ ፈተናም ይሄው የገንዘብ አቅም ጉዳይ እንደሚሆን ዋናው አሰልጣኝ ግርማ ታደሰ ለቪኦኤ አብራርቷል። ድሬዳዋ ከተማ ላይ የተሰጣቸው የፊርማ ገንዘብ አለ ፋይናንሽል ችግር በጣም እንደሚገጥመኝ የተረዳሁት እዛ ነው። ብዙ ገንዘብ ነው የሰጧቸው የኛ ክለብ ደግሞ እጅግ በጣም በወረደ ሳንቲም ነው ሰጧቸው፣ ማለት ሌላ ክለቦች ሌሎች ክለቦች ለኛ ፈርሙና ይሄን ያህል የፊርማ ገንዘብ መስጠት እስከ ስንት ድረስ ሰጥቷቸዋል? ለምሳሌ ለምሳሌ አሁን 800 ሺህ ብር የተሰጠው ልጅ አለ። አሁን እኛ ደግሞ እኔ ተጫዋቾቹን ስሰበስብ በሀያ እና በሰላሳ ሺህ ብር ነው ይሄን ቡድን ያደራቸውት። ነገር ግን አሁን 800 ሺህ ብር ሲባል አድማጆች ግልጽ ማድረግ 800 ሺህ ብር የተጫዋቾቹ ኪስ ውስጥ የሚገባ ማለት ነው። ያው በቃ 800 ሺህ ብር ይሰጠዋል ሌላ ጥቅማጥቅሞች ይኖረዋል ግን ሱ የሚገባ ነው ለፊርማ ብቻ ለፊርማ የሚሰጠው ማለት ነው። በፕሪምየር ሊጉ ስኬታማ ሆኖ ለመዘለግ ግን ከወዲሁ ወደ ስራ እንደሚገቡ አረጋግጧል። ለስኬታችን በዋነኛነት የምንተማመነውም በህዝቡ ላይ ነው ብሏል። በመጪው የ2008 ዓ ም በኢትዮጵያ ፕሪምየር ሊግ የሚሳተፉት ቡድኖች 16 ሲሆኑ ከብሔራዊ ሊግ በማደግ አዲስ የተቀላቀሉት የድሬዳዋና የውሳና ከነማ ቡድኖች ናቸው። እስክንድር ፍሬውን አመሰግናለሁ። ወደ አትሌቲክስ ዜና ስንሸጋገር አትሌት ማሬ ዲባባ የአመቱን ታላላቅ የማራቶን ውድድሮች እንደምታሸንፍ ተገምቷል። በቤጂንጉ 15ኛው የዓለም አትሌቲክስ ሻምፒዮና በአስደናቂ አጨራረስ የወርቅ ሜዳሊያ አሸናፊዋ ማሬ ዲባባ የአመቱን ታላላቅ የማራቶን ውድድሮች በ42 ነጥብ እየመራች መሆኑን ፓን አትሌቲክስ ድረገጽ ዘግቧል። የውድድር ዘመኑን ልታሸንፍ ትችላለች ነው የሚለው በ2007ና 2008 እንደ አውሮፓውያን ዘመን አቆጣጠር በተከታታይ አሸናፊ የሆነችው ጌጤ ዋሚ በ2013 ደግሞ ጸጋ የከበደ በታላላቅ ማራቶን ውድድሮች የነጥብ አሸናፊ ሆነው በማጠናቀቃቸው በነፍስ ወከፍ 5000 ዶላር ማግኘታቸው ይታወሳል። ይህ በእንዲህ እንዳለ የዓለሙ አትሌቲክስ ሻምፒዮና ውድድር ሲካሄድ በየዕለቱ በዓለም ዙሪያ የሚገኙ ተመልካቾች በአትሌቲክስ ማኅበሩ ድረገጽ አማካኝነት ለመረጡት ድንቅ የውድድር ዐይነት ድምፅ እንዲሰጡ ይጠየቃሉ። እዚያው በወፍ ጎጆ የተገኙ ተመልካቾችን በተመሳሳይ ድምፅ እንዲሰጡ ተደርጓል። በዚሁ መሠረት በዘጠኙ ቀናት ከፍተኛ ድምፅ ያገኙ አትሌቶች የሻምፒዮን ሻምፒዮን ለመሆን የሚያስችላቸው ሌላ ምርጫ ተካሂዷል። በዚሁ መሠረት በሴቶቹ አምስት ሺህ አሸናፊዋ ኢትዮጵያዊት አትሌት አልማዝ አያና በመጨረሻው ዙር ላይ ያሳየችው ድንቅ አጨራረስ ከፍተኛ ድምፅ አስገኝቶላታል። አትሌት አልማዝ አያና በመጪው ዓመት ኅዳር አዲዳስ ያዘጋጀውን የወርቅ ዋንጫ እንድትቀበል ትጋበዛለች ተብሏል። በመጨረሻም በትላንቱ የኦስትሪያ የተራራ ሩጫ ውድድር በወንዶቹ የኤርትራ አትሌቶች አብርሃም ኪዳኔና ፔትሮ ማሞ አንደኛና ሁለተኛ ሆነው ተከታትለው በመግባት አሸንፈዋል። በውድድሩ ከሀያ አገሮች የመጡ አትሌቶች የተሳተፉ ሲሆን በአራተኝነት የገባውም የኤርትራው ሯጭ ነው፣ ዮሴፍ ተክሌ ይባላል። ኬንያዊው ፍራንሲስ ዋንጋሪ መሃል ገብቶ ባያደናቅፋቸው ኖሮ ኤርትራውያኑ ከአንደኛ እስከ ሶስተኛ ያለውን ስፍራ ጠራርገው በወሰዱ ነበር። በሴቶቹ አሸናፊዋ ኢጣሊያዊቷ አንቶኔላ ኮንፎርቶላ ሆናለች። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅቴ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም ለና ቆዩ። ሰለሞን ክፍሌን ለሳምንታዊ ስፖርት ዝግጅቱ እናመሰግናለን። እንዲሁም የአዲስ አበባ ተባባሪዎችን አድማጮች የምትከታተሉት በ1922 25 ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ስቱዲዮ 14 የሚተላለፈውን የአማርኛ ክፍለ ጊዜ ነው። አሁን አፍሪካ ነክርሶች ቁጥራቸው አስራ ሶስት ሚሊዮን የሚደርስ በሰሜን አፍሪካና በመካከለኛው ምስራቅ የሚኖሩ ታዳጊ ልጆች በአካባቢዎቹ በነገሰው ግጭትና የፖለቲካ ቀውሶች ሳቢያ ከትምህርት ገበታቸው ለመነጠል መገደዳቸው ተገለጠ። በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ግምት በሊቢያ በሶሪያ በኢራቅና በየመን የሚገኙ ቁጥራቸው ዘጠኝ ሺህ የሚጠጋ ትምህርት ቤቶች ከአገልግሎት ወይም ከጥቅም ውጭ ሆነዋል። የአሜሪካ ድምፁ ጆሪ ካፖ ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍሳሐዬ ለአፍሪቃ ነክ ርዕሶች ቅንብሯ እንዲህ አሰናድተዋለች። ዩኒሴፍ ያወጣው አዲስ ዘገባ ግጭት ፍልስጤምን በምትገኝባቸው ስምንት አገሮች ውስጥ በተማሪዎችና በትምህርት ቤቶች ላይ በሚኖረው ተጽዕኖ አትኩሯል። ዶክተር ፒተር ሰላማ በሰሜን አፍሪካና በመካከለኛው ምስራቅ የመንግስታቱ ድርጅት የሕፃናት አገልግሎት ሥራ አስኪያጅ ናቸው። በአሁኑ ወቅት ብዙውን ጊዜ የምናተኩረው በሰሜን አፍሪቃና በመካከለኛው ምስራቅ ባለው ፖለቲካና ወታደራዊ ሁኔታዎች ላይ ነው። ይህ ዘገባ የሚነግረን ነገር ግን በአካባቢዎቹ የሚካሄዱት ግጭቶችና የሚደርሱ ቀውሶች በሰው ልጆች ላይ በተለይም በታዳጊ ሕፃናት ላይ ስለሚያደርሱት ከባድ ጉዳት ነው። የተባበሩት መንግስታት ድርጅት የሕፃናት መርጃ አገልግሎት ያወጣው ዘገባ በግጭት ስር ያለው የትምህርት ሁኔታ የሚል ስያሜ ተሰጥቶታል። 13 million children in these conflict affected countries are unable to go to school በእነኚህ ግጭት በሚካሄድባቸው ሀገሮች የሚኖሩ 13 ሚሊዮን የሚሆኑ ልጆች የትምህርት እድል ለማግኘት አልቻሉም። ይህም በእነዚህ ሀገሮች የመማር እድሜ ላይ ከደረሱ ልጆች አርባ ከመቶዎቹ ለመማር አይችሉም ማለት ነው። ይህ ክስተት ታዲያ እጅግ ያሳስባል። ብዙም የማይወራለት ችግርም ነው። ሰላማ እንደሚሉት ተዋጊዎቹ ወገኖች በሜና አካባቢ ሆን ብለው ትምህርት ቤቶችን ኢላማ ያደርጋሉ። ለምን ኢላማ እንደሚያደርጓቸውም ያብራራሉ። ከታጠቁ ቡድኖች ብዙዎቹ ተቃዋሚዎቹ ትምህርት ቤቶቹን ለወታደራዊ ዓላማዎችና ለማጎሪያ ማዕከልነት ይጠቀሙባቸዋል ነው የሚሉት። እኔ እንደሚመስለኝ ግን እንደዚህ አይነቱ ተግባር ብዙም አይዘወትርም። አንዳንድ ጊዜም በአካባቢዎቹ የሚንቀሳቀሱት ታጣቂዎች በሚቀናቀኗቸው ኃይሎችና በደጋፊዎቻቸው ላይ ድብደባ በመፈጸም በሲቪላዊ መሠረተ ልማቶች ላይ የሚፈጽሙት ድብደባ እንደ ጅምላ ቅጣት አድርገው ይወስዱታል። በዛም ላይ በግጭት ወቅት ትምህርት ቤቶች ተጠቂ እንደሚሆኑ የፍርሃት ጉዳይም እንዳለ ዶክተር ሰላማ ያብራራሉ። በእርግጥ ቤተሰቦች ልጆቻቸውን ወደ ትምህርት ቤት ለመላክ መፍራት ጭምር ጀምረዋል። ለፍርሃታቸውም ምክንያት የሆነው ልጆች በትምህርት ቤቶች ስለሚገደሉ ወይም ወደ ትምህርት ቤት ሲሄዱና ሲመለሱ መንገድ ላይ ሊገጥማቸው የሚችል አደጋ ስለሚያውቁ ነው። በግጭቱ መሀል ልጆቹ ካለ ዕድሜያቸው ለማደግ ይገደዳሉ ይላሉ ሰላማ። ብዙዎቹ ሊባኖስን ቱርክን፣ ዮርዳኖስን በመሳሰሉ በጉርቤት ሀገሮች የተጠለሉት ሶርያውያን ስደተኞች ልጆቻቸው ቤተሰቦቻቸውን የሚመግቡ ሆነዋል። ቤተሰቦቻቸውን የመመገብ ኃላፊነት ስለጣለባቸውም ትምህርት ቤት ገብተው ለመማር የሚያስችላቸው ጊዜ አላገኙም። ወታደራዊ ኃይሎች በበኩላቸው ልጆችን ለመመልመል ከፍተኛ ጥረት ያደርጋሉ። ገና በለጋ እድሜያቸው እየተጠለፉም ለተዋጊነት ይማደጋል፣ ይመለመላሉ። ሱዳን ውስጥ የሚካሄደው ነገርም መረሳት እንደሌለበት ዶክተር ፒተር ሰላማ ያስገነዝባሉ። ብዙም የማይወራላቸው ጅምላ ብዙም የማይወራላቸው ድምፃቸው የማይሰማ አስቸኳይ ሁኔታዎች ከምን አስቸኳይ ሁኔታዎች ከምንላቸው ነገሮች አንዱ ነው። ሱዳን ውስጥ በሚካሄዱት የተለያዩ ግጭቶች ምክንያት ሶስት ሚሊዮን የሚሆኑ ልጆች የመማር ዕድል አያገኙም። ይሁንና አሁንም ቢሆን ሁኔታዎችን ለማስተካከል የሚቻልበት ሁኔታ አለ ሲሉ አስረድተዋል። የሱዳን መንግስት ወታደራዊ ኃይሎችና ዳርፉርን ባቀፉ ሶስት ክልሎች በሚካሄዱት ግጭቶች እንዲህ አይነት ችግሮች ይንጸባረቃሉ። የዩኒሴፍ ክልላዊ ሥራ አስኪያጅ፣ ሰሜን አፍሪካና መካከለኛው ምስራቅ፣ የትምህርት ዕድል ያላገኙ ልጆች ትውልድ ወደ ማፍራት እየተጠጉ እንደሆነ ገልጸዋል። ይህ ችግር ችላ ከተባለ አለም ከባድ ዋጋ ይከፍልበታል ይሁንና አሁንም በጉዳዩ መፍትሄ ለማግኘት የሚቻልበት ሁኔታ አለ ይላሉ ዶክተር ሰላማ ተፋላሚዎች ወገኖች ትምህርት ቤቶችን ኢላማ ማድረጉን እንዲያቆሙ ግፊት ልናደርግባቸው ይገባል ሁለተኛ እነኛ አስራ ሶስት ሚሊዮን የሚሆኑ ልጆች የትምህርት እድል የሚያገኙበት መደበኛም ሆነ መደበኛ ባልሆነ መንገድ እድል መፈጠር ያስፈልጋል ኦፊሴላዊ ያልሆኑ ትምህርት ቤቶች የሚያገኙት ልጆችም ፈተና የሚወስዱበትን እድል እንዲያገኙ መርዳት ያስፈልጋል። ዶክተር ሰላማ እንደሚሉት አንዳንድ ሶሪያውያን ልጆች ፈተና ወደሚሰጥባቸው ቦታዎች ለመድረስ በጦርነት አውድማ በኩል ለማለፍ እንደሚገደዱ ገልጸዋል። ለምሳሌ አንዲት ሶሪያዊት ልጅ ፈተና ለመውሰድ ስትል አስራ አራት ሰዓታት ለመጓዝ እንደተገደደች ጨምረው ገልጸዋል። በመጨረሻም የተባበሩት መንግስታት የሕፃናት መርጃ ድርጅት ባለሥልጣን ይህን ሁሉ ለማድረግ ገንዘብ እንደሚያስፈልግ ጠቁመዋል። በያዝነው ዓመት ግጭት ባለባቸው አካባቢዎች የሚኖሩት ልጆች የመማር ዕድል እንዲያገኙ ለመርዳት የ300 ሚሊዮን ዶላር እርዳታ ለማግኘት ጠይቋል። አንዲት በሰሜን የመን ያሉ አስተማሪ ልጆቹ ትምህርት ቤት ለመግባት ካላቸው ጽኑ ፍላጎት የተነሳ መሬት ላይ ሲጽፉ እንዳዩዋቸው ዩኒሴፍ ባወጣው ዘገባ ጠቅሷል። አድማጮች፣ ግጭቶች በሚካሄድባቸው አካባቢዎች የሚኖሩት ልጆች የትምህርት ዕድል እንዴት እንደሚሰናከል የሚገልጸው ቅንብር እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። አድማጮች፣ አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ሳምንታዊው ጤና ይቀርባል። የፕሮግራሙ አዘጋጅና አቅራቢ ሰለሞን አበታ ነው። ጤና ይስጥልኝ የተከበራችሁ አድማጮች፣ ከቪኦኤ ጤና። ፖሊዮ በምድረ አፍሪቃ ሳይታይ አመት ደፈነ ብለን በዚያን ሰሞን ብዙ ፈንድ ቀን ነበር። እንዳይመልሰውም ረግመነው ተለያየን። ዛሬ ከምዕራብ አፍሪቃ መርዶ መጣ። ማሊ ውስጥ አንድ ሰው ፖሊዮ ተገኘበት። ኢቦላ ከተጫረባትና በወደረሸኙ ሲታመሱ ከቆዩት ሦስት ሀገሮች አንዷ ከሆነችው ጊኒ ነው ያ የፖሊዮ ህመምተኛ ድንበር አቋርጦ ማሊ ገብቶ ተገኘ የተባለው። በማሊ ባለሥልጣናት መሠረት ማሊ የመጨረሻውን የፖሊዮ አጋጣሚ ካየች ወዲህ ነፃ ሆና አራት ዓመታትን አስቆጥራ ነበር። በሽታው በሁለቱም አገሮች ውስጥ እንዳይስፋፋ በእጅጉ እየሰጋ መሆኑን የዓለም የጤና ድርጅት ከማስጠንቀቂያ ጋር እየተናገረ ነው። ሰባት ሰዎችን አሳፍሮ ከቡርኪና ፋሶ የተነሳ አንድ የጤና አገልግሎት አይሮፕላን ከትናንት በስቲያ ምሽት ሴኔጋል የባህር ዳርቻዎች አቅራቢያ ጠፍተዋል። የአነስተኛ ጄቱ ተልእኮ የጤና አገልግሎት የሚያስፈልጋቸውን ሰዎች ከአስቸጋሪ ቦታዎች ወደ ተሻለ አካባቢ መውሰድ ነበር። በጀቱ ውስጥ ከነበሩት ሰዎች አንድ ሐኪም፣ ሁለት ነርሶችና አንድ ፈረንሳዊ ታካሚ የሚገኙበት እንደነበር ሮይተርስ ዘግቧል። ከሴኔጎል ሲቪል አቪዬሽን ባለሥልጣን በተገኘ መረጃ መሠረት ይህ የግል ንብረት የሆነው ሴኔጎል ጄት ከቡርኪና ዋና ከተማ ኦዋጋዱጉ ከተነሳ በኋላ በሀገሬው ሰዓት ከምሽቱ አንድ ሰዓት ወይም በአዲስ አበባ ሰዓት ከምሽቱ አራት ሰዓት አካባቢ ከመከታተ ሰላሳ የአውራዳር ቅኝት ተሰውረዋል። ከሴኔጎል ዋና ከተማ ዳካር በስተ ምዕራብ 111 ኪሎ ሜትር ላይ ባሉ ውሃዎች ላይ የጠፋው ጅት ፍለጋ እንደቀጠለ ነው። ሦስት አውሮፕላኖችና አንድ የባሕር ኃይል መርከብ ትናንት ሙሉውን ቀን የአትላንቲክ ውቅያኖስን የአፍሪካ ዳርቻዎች ሲያስሱ ውለዋል። አፍሪካ ውስጥ ባህላዊ ወይም የሀገረሰብ የሚባለው ሕክምና በሰው ላይ የሚያደርሰውን ጉዳት ለመቆጣጠር የሚያስችሉ ሕጎች እንዲወጡ የዓለም የጤና ድርጅት ደብሊው ኤችኦ አሳስበዋል። ደብሊው ኤችኦ ይህንን መልእክቱን ያስተላልፈው አስራ ሦስተኛው የአፍሪካ የሀገረሰብ መድኃኒቶች ቀን ሲከበር ነው። ሪፖርተራችን ሞኪ ኤድዊን ኬንዜካ ካሜሩን ዋና ከተማ ያውንዴ ይገኛል። በያውንዴም ባንኮሙ መንደር ከአፍሪካ ግዙፍ የሀገረሰብ ሕክምና ማዕከላት አንዱ ይገኛል። በዚህ የባንኮሞ ማዕከል ውስጥ ዐሥራ አምስት የባህል መድኃኒተኞች በየቀኑ ከ30 እስከ 50 የሚሆኑ ህሙማንን ያያሉ። ባልደረባ ሞኪ ታዲያ ከህሙማኑ አንዱን ኸርማን ሃዲርን ጠጋ ብሎ አነጋገረ። የአገረሰብ ህክምና ውስቦኛል። ጥቂት መድኃኒቶችን ሞክሬ ረድቶኛል መድኃኒቶቹን የምወስደው ለአባለ ዘር በሽታ ነው። አፍሪካ ውስጥ በእንዲህ አይነት ሁኔታ የጤና ችግሮቹን የሚያስታምመው ሰው ብዛት ሰማንያ ከመቶው እንደሆነ የቅኝት ግምታዊ አሃዞች ይናገራሉ። ለነገሩ አፍሪካ ውስጥ ሆስፒታሎችና እንዲያውም አነስ ያሉትን ቢሆኑ የጤና ተቋማት የሚገኙት አንዱም እጅግ ተራርቀው ነው። ቢገኙም እጅግ በጣም ውድ ናቸው፣ ወይም የሚበቃ ባለሙያ የላቸውም። በመሆኑም መቼም ዝም ብለው አይሞቱም። በቅርብ ያለውን አማራጭ መጠቀም የሚከፋ ውሳኔ አይደለም። የሀገረ ሰብ ሕክምና ወይም መድኃኒት በጥቅሉና በጭፍን መጥፎ ነው እንድቻ አድርጋችሁ እንዳትሞክሩት ባይባልም አስቡት። በክፉ ወይም ባላዋቂ እጅ ላይ የወደቀ መድኃኒትና ሕክምና። ስንት ሰው ነው እንዲህ አይነቱን መንገድ እየተከተለ የሚያልቀው? ቤትና መንደር ቁጠረው። ይህ የሀገረ ሰብ ሕክምና ዛሬ በብዙ አላዋቂዎች ተጨናንቋል ይላሉ የማኅፀን ሐኪሙ ዶክተር ኒክ እንጓንያም። አግባብነት ስላለው ምርመራ ነው እየተነጋገርን ያለነው። ሳይንሳዊ በሆነ መንገድ ችግሩን አውቆ ማከም ማለቴ ነው። እነዚህን አሰራሮች የሚከተሉ ከሆነና ለዚህ ማረጋገጫ ካሳዩን እኛ ችግር የለብንም። ይሁን እንጂ ጥሩ ያልሆነ ነገር ሲደረግ እናያለን። አንድ ነገር ይሠራል ያድናል ከተባለ ሲሠራ ማየት ከዚያም ችግር እንደማስከትል ማረጋገጥ እንፈልጋለን። ዶክተር ዴዋ ደግሞ የአገረሰብ ሕክምናና ህክምናና መድኃኒት ወገን የሆኑ አበረታቹና ተሟጋቹ ናቸው። ካሜሩን ውስጥ ያለባቸው ችግር መቆጣጠሪያ ሕግ አለመኖሩ ነው ይላሉ። የአገረሰቡን መድኃኒት የሚቆጣጠር ሕግ ያስፈልገናል። ሕግ በሌለበት ጥፋተኛን መያዝ ማግኘት አይቻልም። ሕግ በሌለበት አንድን ሰው አንተ ይህንን ማድረግ እዚህ ላይ መሰማራት አትችልም ማለት አይቻልም። ለዚህ ነው ይህ ሁሉ ምስቅልቅል ያለው። እናም እንደ ራሴዎቻችን ሙያችንን የሚመራ ሕግ እስኪያወጡልን እንዲሁ መነዛነዛችንን እንቀጥላለን። የዓለም የጤና ድርጅት የአፍሪካ መርሃ ግብር ዳይሬክተር ዶክተር ማትሺዲሶ ሞየቲ ሰሞኑን ባወጡት ደብዳቤ ሀገሮች የሀገረሰብ ጤና ባለሙያዎችን የሚቆጣጠሩ ተቋሞቻቸውን እንዲያጠናክሩ አሳስበዋል። የሀገረ ሰብ መድኃኒቶችን ደህንነት ፍቱንነትና አስተማማኝነት ለማረጋገጥ እንዲቻልም ተመራማሪዎች ከሀገረ ሰብ ሕክምና ባለሙያዎች ጋር አብረው እንዲሰሩም ሞየት ይጠይቀዋል። በሀገረ ሰብ ሕክምናና መድኃኒቶች ቅመማ ኢትዮጵያ እጅግ የሰፋና የተካበተ ሀብት ያላት አገር ነች፣ በሰውም በተፈጥሯም። የአገረ ሰብ መድኃኒት አዋቆች ማኅበር ብዙ ዕድሜና ብዙም አባላት ያሉትም ተቋም ነው። የኢትዮጵያ የኅብረተሰብ ጤና ኢንስቲትዩት በዘርፉ ምርምሮችን ያካሂዳል። የደብረ ብርሃን ዩኒቨርሲቲ በአንኮበር የምርምር ማዕከሉ ከእጽዋት አዳዲስ መድኃኒቶችን እየሠራ መሆኑን ይናገራል። ለመሆኑ የሀገረ ሰብ ሕክምና መከታተያና መቆጣጠሪያ ሥርዓትና ሕግጋት ኢትዮጵያ አሏት? ኢትዮጵያውያን ዛሬ ስለ መድኃኒት አዋቂ ምን ይላሉ? ሰፋ ባለ ዝግጅት ወጣ ገባውን ፈትሼ መልሱን ይዤለው መለሳለሁ። እንግዲህ ወደ መሰናበቻ የተቃረብኩ፣ ወደፊት ግን ይዤሎ ከመመለሳቸው ነጥቦች ጊዜ ቢያገኙም፣ እርስዎም እስከዚያው መልከት መልከት ቢያደርጓቸው ጠይቀውም ቢረዱ የማይጎዱትን ነጥቦች ላስታውሶ። በቅርቡ በዩናይትድ ስቴትስ የምግብና የመድኃኒት ባለሥልጣን ኤፍዲኤ የይሁንታ ፍቃድ ስለተሰጠው የሴቶች የወሲብ ፍላጎት ማነቃቂያ ወይም አንዳንዶች የሴቶች ቫያግራ ይሉታል፣ እውነቱን ማወቅ ይፈልጋሉ። እባኮ ሳያውቁ እንዳይጠቀሙት። ወንዶች የሚወስዱት ቫያግራ ወይም ሳያሊስ ወይም ላቪትራና ይህ የመንፈስ ማነቃቂያ መድኃኒት አንድ አይደሉም ይላሉ ባለሙያዎች። የወንድ የዘር ፍሬ ካንሰርን ወይም ፕሮስቴት ካንሰርን በምርመራ ማግኘት ብዙ ጊዜ አዳጋች ነው ይላሉ ባለሙያዎች። አሁን ግን ይህንን ሥራ ውሾች በተሳካ ሁኔታ ሳያከናውኑት አይቀርም። እነርሱ በሥራው ላይ ሊሰማሩ እንደሆነ ተሰምቷል። ይጠብቁ። ዘርዝር ያሉ መረጃዎችን አቀብሎታለሁ። በሰማንያ ሁለት ዓመት ዕድሜያቸው ኒውዮርክ በሚገኝ መኖሪያቸው ያረፉት ዶክተር ኦሊቨር ሳክስ ድንቅ የነርቭ ሐኪምና ተመራማሪ ኒውሮሎጂስት ነበሩ። የሞቱት ግን ባለፈው የካቲት ይፋ ባደረጉት የጉበት ካንሰር ሰበብ ነው። የአንጎላችንን ውስብስብ ተፈጥሮ፣ የአእምሮአችንንም ምጡቅነትና ድንቅነት በድሜ ልክ ምርምራቸው አጋልጠዋል። አዌክኒንግ መንቃት ወይም መባነን የሳክስ መጽሐፍ ነው። ደግሞም ሚስቱን ከባርኔጣ ጋር ያምታታው ሰውዬ ዘ ማን ሁ ሚስቱክ ሂዝ ዋይፍ ፎር ሃት የሚጠቀሱላቸው መጽሐፎቻቸው ናቸው። የራስዎን የቤተሰብዎን፣ የአካባቢውን ጤና ንጽሕናና ጽዳት ይጠብቁ። የጤናዋ ባለቤት እርሶ ራሶ ብቻ ኖት። ቢጠበቅ ለርሶ፣ ቢከፋም በርሶ። የእጆቾን ንጽሕና እባኮ ይጠብቁ። 20 ሰከንድ ለምትሆን ጊዜ እጆችን በሳሙና በመታጠብ ተላላፊ በሽታዎችን እስከ 50 ከመቶ ማቆም እንደሚችሉ ያውቃሉ? ጤና ይስጥልኝ። ለዛሬ ከቪኦኤ ጤና ሰሎሞን አባተ ነኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። እንደ አውሮፓውያን አቆጣጠር በመስከረም ወር በመጀመሪያው ሰኞ ዕለት እንዲህ እንደ ዛሬው በየዓመቱ አሜሪካ ቆም ብላ ሰራተኛው ህዝቧ ለሀገሩ ጥንካሬና ብልጽግና ስለሚያበረክተው አስተዋጽኦ አክብሮቷን ትገልጻለች፣ ታመሰግናለች። የስራ ክቡርነት ከጥንትም ጀምሮ ሲታመንበት የኖረ ነው። በመጽሐፈ ምሳሌ በሙያው ስልጡን የሆነውን ሰው አይታችኋልን? እርሱ በነገስታት ፊት ባለሟል ይሆናል የሚለውን ርዕሰ አንቀጹ ይጠቅሳል። በዩናይትድ ስቴትስም ይህ የስራ ክቡርነት ታምኖበት ሲከበር አንድ ምዕተ ዓመት አሳልፏል በማለት የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። አሜሪካውያን ሌበር ዴይ የሰራተኛ ቀንን ማክበር የጀመሩት እንደ ኤሮፓውያን አቆጣጠር በ1880ዎቹ በኒውዮርክ ከተማ መሆኑን ያስታወሰው ርዕሰ አንቀጹ ይህ ሊሆን የቻለው የሰራተኛ ማህበራት ወንዶችና ሴቶች የሀገሪቱ ሰራተኞች ብዛት ጥንካሬና መንፈስ እንዲታወቅ ባደረጉት ጥረት ነው ብሏል። ሰራተኛ ማህበሮቹ ሰልፎችና ህዝባዊ ስብሰባዎችን አደራጅተው ሰራተኞችን የሚጠቅሙ አዳዲስ ህግጋት፣ ለምሳሌ በቀን የስምንት ሰዓት የስራ ገደብ እንዲወሰን ለመታገል ተጠቀሙባቸው። ይህ ንቅናቄ ፈጥኖ ወደ ሌሎች ከተሞች ተዛመተ። በ1894 ዕለቱ አሜሪካውያን ሰራተኞች በሙሉ የሚከበሩበት የአመት በዓል እንዲሆን በኮንግረስ ተወሰነ። ርዕስ አንቀጹ ሀተታውን ሲቀጥል የሌበር ዴይ በዓል ከሰራተኛና የሙያ ማኅበራት ጋር ያለው ትስስር ባለፉት ዓመታት ቀነስ እያለ መምጣቱን ያወሳል። በአሁኑ ጊዜ ለአብዛኛው ህዝብ ይህ በዓል የበጋው ወቅት የመጨረሻው ረዘም ያለ የሳምንት መጨረሻ የረፍት ቀናቱን እየተዝናና ከቤተሰብና ከወዳጅ ዘመድ ጋር የሚያሳልፍበት ሆኗል ብሏል። አሁንም ቢሆን ታዲያ በተለይ ምርጫዎች በሚካሄዱባቸው አመታት ሰልፎችና ህዝባዊ ስብሰባዎች ይካሄዳሉ፣ የስፖርትና የሽርሽር ዝግጅቶችም ይኖራሉ ካለ በኋላ ለብዙዎች የሰራተኛ ቀን የበጋው ወራት ወቅት ተሰናብቶ አዲሱ የትምህርት ዓመት ከመጀመሩ በፊት ከስራ የሚታረፍበት እለት እየሆነ መጥቷል ሲል ርዕሰ አንቀጹ አብራርቷል። በዩናይትድ ስቴትስ የስራ አይነትና ሁኔታው እየተቀየረ መምጣቱንም ያወሳል ርዕሰ አንቀጹ። በአሁኑ ጊዜ በፋብሪካ ስራ ከሚለፉ ሰራተኞች ቁጥር ይልቅ በቢሮዎችና በአገልግሎት ዘርፉ የተሰማራው ሰራተኛ ቁጥር እየበለጠ መጥቷል ብሏል። ሆኖም ይህ የሰራተኛ ቀን የአሜሪካ መጣኔ ሀብታዊና ማህበራዊ ክንዋኔዎቿ ትልቁ ምንጭ ሰራተኛ ህዝቧ መሆኑ እውቅና ተሰጥቶት የሚከበሩበት መሆኑ ዛሬም እንደቀጠለ ነው በማለት ርዕስ አንቀጹ ሀተታውን አጠናቋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች ስርጭታችንን ለማጠናቀቅ ቀሩን ጥቂት ደቂቃዎች ብቻ ናቸው። ማጠቃለያ ወሬዎቹን ከዳነች ሳየ የቱርክ ተዋጊ ጀቶች ዛሬ ሌሊት በኩርድ አማጽያን ላይ የአየር ድብደባ አካሂደዋል። እርምጃው የተወሰደው ኩርድ አማጽያን ከኢራንና ከኢራቅ ጋር በሚዋሰነው የቱርክ ድንበር አጠገብ በወታደራዊ ካሚዮን ላይ ጥቃት ከከፈቱ በኋላ ነው። ኤፍ አራት ና ኤፍ አስራ ስድስት የጦር አውሮፕላኖች ዛሬ አስራ ስድስት ኩርዶች ሰራተኞችን ፓርቲ ኢላማዎችን እንደመቱ የሀገሪቱ ወታደራዊ ኃይል ገልጿል። ፒኬኬ በሚል አህጽሮት የሚታወቀው ፓርቲ ቱርክ ውስጥ ህገወጥ ኃይል ነው። ኩርዶች አማጽያን ትላንት መንገድ ላይ የቀበሩት ፈንጂ ሁለት ብረት ለበስ መኪናዎችን ክፉኛ እንደ ጎዳ ቁጥራቸው ያልተገለጠ የቱርክ ወታደሮች ደግሞ እንደተገደሉ ታውቋል። የቱርክ ወታደራዊ ኃይል እንደሚለው 16 ወታደሮች ተገድለው ስድስት ቆስለዋል። ለሁለት ዓመታት ያህል ዘልቆ የነበረው የተኩስ ማቆም ስምምነት ባለፈው ሐምሌ ወር ላይ በሁለቱም ወገኖች ከተጣሰ ወዲህ አማጽያኑ ያደረሱት ከባድ ጥቃት ሆኗል። ከጥቃቱ በኋላ የቱርክ ጠቅላይ ሚኒስትር አህመት ዳውቶግሉ የእግር ኳስ ጨዋታ ለማየት ከሄዱበት ኮይት ከተማ በአስቸኳይ ወደ አንካራ ተመልሰው ከጸጥታ ኃይሎች ጋር አስቸኳይ ስብሰባ አካሂደዋል። የቱርክ ፕሬዚደንት ረሲፕ ታይፕ ወርገዳን የጥቃቱን ዜና እንደሰሙ የተሰማቸውን ሀዘን ገልጸዋል። ወታደሮቹ ጥቃት የተከፈተባቸው ፈንጂዎችን በማምከን ተግባር ላይ እንዳሉ ነበር ብለዋል። በሽብር ላይ የምናካሄደውን ውጊያ በቁርጠኝነት እንቀጥላለን ሲሉም ተናግረዋል። ክብራትና ክብራን አድማጮች የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 ና 25 ሜትር ባንዶች በየቀኑ ከሚሶሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ያስተናገድ ናችሁ። አሉላ ከበደና አዳነ ፍስሐየንን ከአቀናባሪያችን ብርሃን ኃይሉ ከተተኪው የስርጭት መሐንዲስ ጋር እንዲሁም ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ተተኪው የስርጭት መሐንዲሳችን አል ሳንቶስ ነው። ነገ ምሽት ከምሽቱ አንድ ሰዓት ላይ በልዩ ፕሮግራም፣ ከምሽቱ ሰዓት ላይ በመደበኛው እንገናኛለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ